ሰብአዊነት ኢትዮጵያ ውስጥ የለም፣ ዴሞክራሲ ኢትዮጵያ ውስጥ የለም፣ የአውሮፓ ሕብረት ከኦሮሞ ልጆች ጎን ቁም ና የመሳሰሉ መፈክሮችን በእንግሊዝኛና በኦሮምኛ ያሰሙት ሰላማዊ ሰልፈኞች ዛሬ በአውሮፓ ሕብረት መዲና ብራስልስ ከተለያዩ የአውሮፓ ሀገራት አሰባስቦ አደባባይ ያወጣቸውን ምክንያት የበርሊን ከተማ ነዋሪ የሆኑት ከሰልፉ አስተባባሪዎች አንዱ አቶ ተስፋዬ አብዲሳ እንዲገልጸውልናል። ባለፈው ጥር ወር ውስጥ የአውሮፓ ዩኒየን ሪዞሉሽን አሳልፎ ነበረ። ይህ ሪዞሉሽን ስራ ላይ በማዋሉ ሁኔታ ላይ በጣም የተስተጋገለ እና ወደኋላ የተጎደተ በመሆኑ ያሳለፋችሁት ውሳኔ በስራ ላይ አልዋለም ያለው መንግስት ከዛ ወዲህ በተለይ ወጣቱን የማሰር የመግደል ገበሬውንም ከመሬት ላይ የመንቀል የተለያዩ እንትኖችን በይበልጥ በስፋት እየቀጠለ በመሆኑ ይህ አግባ አይደለም፣ ውሳኔያችሁንም በስራ ላይ ማዋል አለባችሁ በሚል ነው የዛሬው ሰላማዊ ሰልፍ። ያለፈው ሰላማዊ ሰልፍ ቀጣይ እንትን ነው። ምን ነበር በትክክል የአውሮፓ ህብረት ያሳለፈው ውሳኔ? ሬዞሉሽኑ አስራ ዘጠኝ ነጥብ አለው። አንደኛ ወደ መቶ አርባ ወጣቶች መገደላቸው እና ይሄ ትክክል አለመሆኑን በጣም አክብሮ እንደሚቃወሙ፣ ግድያውን ማቆም እንዳለባቸው፣ የታሰሩትን ተቃዋሚ ኃይሎች በሙሉ መፍታት እንዳለባቸው የተማሪውንም በሰላማዊ መንገድ የሚጠይቁትን ጥያቄዎች በተገቢው መልስ መስጠት እንዳለባቸው፣ ይሄ የመሳሰሉና በጣም ሰፊ ጠንከር ያለ ውሳኔ ነው ያስተላለፉት። ይሄ ውሳኔ ከተወሰነ በኋላ ማሰሩ፣ መግደሉ፣ ማንገላታቱ በይበልጥ ቀጥሎ ነው ያለው። ተቃውሞም እንዳለፈው ጊዜ በጣም ከፍተኛ ባይሆንም አሁንም እንደቀጠለ ነው ያለው። በሰልፉ ላይ ከበልጅግ ከጀርመን ከፈረንሳይ ከሆላንድ ከጣሊያን ከስዊድን እና ከሌሎችም የአውሮፓ ሀገራት የመጡ ወገኖች መገኘታቸውንም አክለው ገልጸዋል። ሰላማዊ ሰልፉን በስፍራው ተገኝቶ ለተመለከተው የብራስልሱ ዘጋቢያችን ገበያው ንጉሴ ተሳታፊዎቹ የኦሮሞ ተወላጆች ብቻ ናቸው ወይ የሚል ጥያቄ አቅርበንለት ነበር። እንግዲህ ሰልፉ በኢትዮጵያ ውስጥ ያለውን የኦሮሞ ተቃውሞ በመደገፍ እና እዚህ ያለውን የአውሮፓ ማህበረሰብ በኢትዮጵያ መንግስት ላይ በዚህ ጉዳይ እያሳለፈውን ውሳኔ ተግባራዊ እንዳደርግ ለመጠየቅ ነው በሚል ሁሉንም የኦሮሞ ተወላጆችና ሌሎችም ዴሞክራቶች ክፍሎች ሁሉ በሰልፉ እንዲገኙ ነው የተጠራው። በዛ መልኩም ብዙም ባይሆኑ ሌሎች የብሔረሰብ አባላትም አሉ። አብዛኛው ግን የኦሮሞ ተወላጆች እና ወጣቶች ናቸው። ገበያው ወደ ሁለት መቶ ገደማ እንደሚሆኑ ከገመታቸው ተሰላፊዎች መካከል በበረሃ አቋርጣ ከሀገር ከወጣች ሁለት አመት ገደማ እንደሆናት የገለጸችው ወጣት በበኩሏ ይህን ትላለች። በጆም ነው የምኖረው እና ኢትዮጵያ በፌስቡክ የማየዋለው ከሁሉ ነገር ነው የማየው። ሰው እያለቀ ነው። የኦሮሞ ህዝብ ላይም ሌላ ህዝብ ላይም ቢሆን ችግር አለ ኢትዮጵያ ውስጥ መብታችን እንድከበርልን ድምጻችን ሰማ በቃ ኢትዮጵያ ውስጥ ያለ ችግር ሁሉ እንድታወቅልን በትክክል ለዚህ ነው ዛሬ እየተገኘ ነው። ሰላማዊ ሰልፈኞቹ በተወካዮቻቸው አማካኝነት አቤቱታቸውን በደብዳቤ አስፍረው ለአውሮፓ ህብረት የውጭ ግንኙነት ጽሕፈት ቤት ማቅረባቸውን ዘጋቢያችን ገበያው ንጉሴ አክሎ ገልጾልናል።